የጀርመን ባለውረቶች ገንዘባቸውን ኢትዮጵያ ውስጥ ስራ ላይ ለመዋል ላቀረቡት ጥያቄ ያገኙት ምላሽ ምን ይመስላል? ገንዘብ ስራ ላይ የሚውሉበት ሁኔታ የሰመረ እንዲሆን መሟላት የሚኖርባቸው ቅድመ ግዴታዎች የትኞቹ ናቸው? ለአፍሪቃና ጀርመን የኢኮኖሚ ማህበር ዋና ስራ አስኪያጅ ክሪስቶፍ ካነንጊሰር የዶቸ ቬሎ ሉድገር ሻዶምስኪ ያቀረበላቸው ጥያቄ ነበር። የጀርመን ኩባንያዎች ስላገኙት ምላሽ የሚናገሩት የተለያየ ነው። ኢትዮጵያ ውስጥ አንዳንድ የኢንዱስትሪ ኩባንያዎች ለማቋቋም ንግድም ለማካሄድ በንጽጽር ማለፊያ እድል እንዳጋጠማቸው፣ ድጋፍ እንደሚሰጣቸው የተሰማቸው መሆኑን የሚናገሩ አሉ። ሌሎች ኩባንያዎች በፊናቸው በተተበተበ ቢሮክራሲ፣ ህግን ባልተከተለ አሰራርና ፍትሐዊነትን በማያንጸባርቅ የፍርድ ቤት ብይን እንዲሁም በሙስና መቸገራቸው መሆናቸውን የገለጹ አሉ። አንድ አይነት ምላሽ አይደለም የተገኘው። ያም ሆኖ ኩባንያዎች ሁሉ ኢትዮጵያ በቀጣይ ትልቅ የእድገት እምርታ ማሳየት ከፈለገች ገንዘብ ሥራ ላይ የሚውልበት የንግዱ መንፈስ መሻሻል ይኖርበታል ብለው ያምናሉ። የዓለም ባንክና ዓለም አቀፉ የገንዘብ ድርጅት በተደጋጋሚ የተፍታታ ነፃ የገበያ በር እንዲከፈት ማሳሰባቸውን ይናገራሉ። እንደ እርስዎ ተመክሮ የኢትዮጵያ መንግስት ባለፉት ዓመታት በቂ ማሻሻያዎችን አድርጓሉ። በተለይ ገንዘብን ስራ ላይ በመዋል ረገድ እንበል፣ በባንክ አሰራር፣ ምንዛሬን ወደ ውጭ በማውጣት በቴሌኮሚኒኬሽን ብድር በማግኘትና በመሳሰለው የተሻሻለ ሁኔታ አለ። ከዚህ ቀደም እንደተከሰተው ሁሉ የሚያጓጓ ሁኔታ አይታይም። ተስፋ የምናደርገው በሚመጡት ዓመታት በግልጽ እንደሚሻሻል ነው። ቀደም ሲል እንዳልነው ሁሉ ብርቱ የቢሮክራሲ ችግር አለ። ቢሮክራሲው በሀገሪቱ በሰፊ ነው። ጣልቃ የሚገባው ክፍያን በሚመለከት የአስተማማኝነት ሳንካ አለ። ይህ ደግሞ ከውጭ ምንዛሬ ገቢ የማግኘት እጥረት ጋር የተያዘ ነው የሚመስለው። የማሻሻል ምልክቶች የሚታዩ ቢመስሉም ኢትዮጵያ ገና በአመዛኙ መድረስ ከሚገባት ቦታ ላይ አይደለም የምትገኘው እርግጥ ቀስ በቀስ የሚሻሻሉ ሁኔታዎች ይታያሉ ገንዘብ ስራ ላይ ለሚያውሉ ሁኔታዎችን ለማሻሻል ጥረት ይደረጋል ምርት ወደ ውጭ ከሚያቀርቡ ይልቅ ገንዘብ ስራ ላይ ይውል ዘንድ ወረታቸውን ስራ ላይ ለሚያውሉ የተሻለ ሁኔታ አለ የዘንድሮ ምርጫ ከመካሄዱ በፊት የሰብአዊ መብት አያያዝን በተመለከተ አብይ ግምት ሊሰጠው እንደሚገባና ይህም መመሪያ ሆኖ መቅረብ አለበት ሲሉ ማስገንዘበው ይታወሳል ገንዘብን ስራ ላይ መዋሉ ከሰብአዊ መብት ጥበቃ ጋር መቆራኘት አለበት ነው የሚሉት። የዶቼ ቬለ ጥያቄ ነበር። ለጀርመናውያን ኩባንያዎች በአጠቃላይ የምዕራባውያን ኩባንያዎች ገንዘብን ስራ ላይ መዋል የሚበጀው ማለፊያ የፖለቲካ መርህም ሆነ ስም ባላቸው ሀገሮች ነው። በተለይ የሰው ልጅ መብት ነጋጠባ እንደሚረገጥባቸው በየዕለቱ በማይሰማባቸው ሀገሮች። ስለሆነም አንድ ሀገር ዓለም አቀፍ ባለወረቶችን የሚያማልልበትና የሰብአዊ መብት የሚከበርበትና ደረጃው የሚጠበቅበት ሁኔታ ግንኙነት አላቸው። wesentlicher menschenrechtlicher standards ye sendrow ye etypia mircha ta kaidwal bemecho maskeramor malaqi agedema qatta yaw astadar sirawun si jemir legermana yan balaworetch ye siran qisqase annaqaqihuneta yefatrarblaw yasballu lelaw ludger shadowski ti yaqenabar ወደዚሁ አቅጣጫ እንደሚያመራ ተስፋ እናደርጋለን። ለዚህም በሌሎች አገሮች ያጋጠሙ ሁኔታዎች ጠቋሚዎች ናቸው። ከምርጫ በፊት እርግጠኛ ያለመሆን፣ ጠብቆ የማየት የሚል ስሜት ይኖራል። ምርጫ አዲስ የታድሶ ለውጥ ለማድረግ መነሳሳትን ሊፈጥር ይችላል። የታድሶ ለውጥ መነሳሳት ደግሞ ኢትዮጵያም ውስጥ ከምርጫው በኋላ ያጋጥማል ብለን ተስፋ እናደርጋለን።